ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ የዛሬ ጥቅምት 6 2011 ዓም ምሽት ዝግጅታችንን እናስተዋውቃችሁ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት ዛሬ አጸደቀ። በሚኒስትር ደረጃ ከሚመሩ ተቋማት አስሩ ሴቶች ሆኗል። ይሄ በሴቶች ላይ ፓርቲ መንግስትም ያለውን እምነት በህብረተሰቡ ውስጥም ስር ሰዶ ጠንካራ ተቀባይነት እንዲያገኝ ያለውን ኮሚትመንት የገለጸበት መድረክ አድርጌ ነው። የመንግስት ረዳት ተጠሪ ሚኒስትር ደኤታ አቶ አማኑኤል አብርሃም ናቸው ይዘናቸዋል። በሌላ በኩል ከአዲስ አበባ ከተማ የተለያዩ ቦታዎች ተይዘው ወደ ጦር ላይ ወታደራዊ ማሰልጠኛ ተልከው የነበሩ ወጣቶች ይፈታሉ ተብሏል። ይህን አይነት ብጥብጥ ለማንም ሰው እንደማይጠቅም አይጠቅም፣ እነሱ መራታቸው በሚገባ አምነውበት ውይይት ተደርጎ አሁን ሀሙስ ይወጣሉ ተብሎ ነው የሚ የፌዴራል ፖሊስ ኮሚሽ ኮሚሽነር ዘይኑ ጀማል ናቸው ይዘናቸዋል። የጥቅምት ወር በአለም አቀፍ የጡት ካንሰር እና የሚያስከትላቸው ችግሮች ካንሰር በተለይ ደግሞ መደበቅ ያለበትም ችግራችን የባህላችን ችግር እሱ ነው። ለዚህ የመጣ ሁሉ ምንም ልዩነት የለም። በአንድነት ሆነን የዓለም ጠር የሆነውን ካንሰር ለመቋቋም በአንድነት ተሰብስበናል። በየወሩ ራሳችንን ጡታችንን ቼክ ማረግ። ስለዚህ የሁለቱ ሀገሮች ጋር ግንኙነት ማድረግ መቻላችን ያቀልልናል። በዘንድሮ የጥቅምት ወር የሩጫና የእግር ጉዞ ፕሮግራም ኢትዮጵያውያኑና ኤርትራውያኑ ተሳታፊዎች ናቸው። ይዘናቸዋል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜናን እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት ዛሬ ያጸደቀ የካቢኔ አባላቱ በብቃት በልምድ በትምህርት ዝግጅትና ለውጥን መምራት የሚችሉ ተብለው የተመረጡ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤቱ አብራርተዋል ከሀያ አዲስ የካቢኔ አባላት ውስጥ አስሩ ሴቶች ናቸው ዝርዝሩን ከዜና በኋላ ይዘን እንመለሳለን በሌላ ዜና የዩናይትድ ስቴትስ ወታደራዊ ሀይል ሶማሊያ ውስጥ በአልሻባብ ላይ ባካሄደው የአየር ድብደባ ስልሳ አማጽያን እንደተገደሉ ገልጿል ለአንድ አመት በሚጠጋ ጊዜ ውስጥ ባልታየ መልኩ ብዙ አማጽያን የተገደሉበት ተደርጎ ሰላም ታይቷል። የዩናይትድ ስቴትስ የአፍሪካ እዝ ባለፈው አርብ በሚዱግ ክፍል ሀገር ባለው ሀረርዴሬ የሶማሊያ ማህበረሰብ አጠገብ ላይ የአየር ድብደባ ማካሄዱን አስታውቆ ነበር። ቻይና ውህዳን ሙስሊሞችን በገፍ ማፈሷ አሸባሪነትን ለመከላከል ይረዳል በማለት ተከራክራለች። ክህሎት እንዲኖራቸው በመርዳት የማንዳሪን ቋንቋ እንዲማሩ በማድረግና ዘመናዊ ሳይንስን እንዲቀባበሉ በማበረታታት እየረዳው ነው ትላለች። አንድ ከፍተኛ የቻይና ባለስልጣን ክርክሩን ሰሙት። ዛሬ በወጣ ዘገባ ላይ ነው። በመጨረሻም ናይጄሪያ ውስጥ በያዝነው ዓመት ቀደም ሲል በጽንፈኛው ሙስሊም ቡድን ተጠልፋ የነበረችው ሁለተኛ የረድኤት ሰራተኛ መገደሏን የናይጀሪያ መንግስት ገልጿል። በጽንፈኛው ቡድን የተገደለችው ሀዋ መሐመድ ሊማን እንደምትባልና የኢንፎርሜሽን ሚኒስትር ተናግሯል። በዓለም አቀፍ የቀይ መስቀል ኮሚቴ በሚረዳ ሆስፒታል ውስጥም ትሰራ እንደነበር ተገልጿል። ሌላዋ በቀይ መስቀል ኮሚቴ ትሰራ የነበረችው ሳይፉራ ሆርሳና ሊማን ባለፈው ግንቦት ወር ነበር የተጠለፈችው። ጽንፈኛው ቡድን በቦርኖ ክፍለ ሀገር ራን በተባለችው ከተማ ላይ ባለፈው መጋቢት ወር ወረራ ባካሄደበት ወቅት ነበር ሁለቱንም ሰራተኞች የጠለፈው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ የምትከታተሉት የጋቢና ቪኤን ዝግጅታችንን ወደ መጀመሪያው ዘገባችን እናልፋለን። የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት አጸደቀ። የካቢኔ አባላቱ በብቃት በልምድ፣ በትምህርት ዝግጅትና ለውጥም በመምራት የሚችሉ ናቸው ተብለው የተመረጡ መሆኑን ጠቅላይ ሚኒስትር አብይ አህመድ ለምክር ቤቱ አብራርተዋል። ከሀያ የካቢኔ አባላት ውስጥ ሶስቱ ሴቶች ናቸው። በዚህም መሰረት ወይዘሮ ሙፈሪያት ከሚል የሰላም ሚኒስቴር፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር የንግድና ኢንዱስትሪ ሚኒስቴር ኢንጂነር አይሻ መሐመድ የሀገር ውስጥ መከላከያ ሚኒስተር ሆነዋል። ዶክተር ወርቅ ነገበየው የውጭ ጉዳይ ሚኒስተርነቱን እንደያዙ ይቀጥላሉ ተብሏል። ሰለሞን አባተ ሰለሞን ክፍሌ ይቅርታ ዝርዝራለሁ። አቶ አማኑኤል አብርሃም በኢትዮጵያ የህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ፣ ለጊዜው በጣም አመሰግናለሁ። ይሄ ዛሬ ይፋ የተደረገው የአስፈጻሚ አካል አባላትን ስልጣንና ተግባር ለመወሰን የወጣውና የጸደቀው አዋጅ መነሻው ምንድን ነው? ሲታሰብ የቆየ ነው ከሆነስ፣ ከመቼ ጀምሮ ይህ ጉዳይ? ያው ካለፈው ሰኔ ወር አካባቢ ጀምሮ ሲሰራበት የቆየና በተለያየ ጊዜ ጠቅላይ ሚኒስትሩ የህዝቡን ጥያቄ ሊመልሱ የሚችሉ የለውጥ ጉዞውን ሊያፋጥኑ የሚችሉ የአደረጃጀት ለውጦችን እንደሚካሄዱ በተደጋጋሚ በተለያዩ መድረኮችን ሲገልጹ የነበሩት ነው። በጥናት ላይ የቆየ ነው። በዛሬው ዕለት ጥናት የቀረበው ማለት ነው። ይሄ ካቢኔ ሹም ሽር ታዲያ አሁን በሀገሪቱ እየተካሄደ ካለው ለውጥ ጋር ቀጥተኛ ግንኙነት አለው ወይ? ለውጡን የበለጠ የሚደግፉና በተሻለ ሁኔታ ሊያስቀጥሉ የሚችሉ ሰዎችን ወደ ሚኒስትርነት ማምጣት አንዱ መስፈርት ነው ማለት ይቻላል። ሰዎችን ወደ ሚኒስትርነት ማምጣት ብቻ አይደለም የተሰራው ስራ የተሰራው ስራ በተለያየ መልኩ ተበታትነው ነው የነበሩ አስፈጻሚ አካላት ስራዎቻቸውን ተከናይተውና ተዋህደው የሕዝብን ጥያቄ ሊመልሱ በሚያስችሉበት መንገድ እንዲደራጁ የአሰራርም የአደረጃጀትም ለውጥ በማድረግ ያንን ደግሞ ሊሸከም የሚችለውን የሰው ኃይል የመገንባትና የማደራጀት ስራ ነው የተሰራውና ይሄ ሲደመር መንግስት በሀገራችን ህዝቦች የልማት የፍትህና የዲሞክራሲ የሰላም ጥያቄን በተገቢ ሁኔታ ለመመለስ በተደጋጋሚ የገባውን ቃል ኪዳን በተግባር ያረጋገጠበት እርምጃ ተብሎ ሊወሰድ ይችላል። ይህም በተለይ በሀገራችን የተጀመረው የለውጥ ጉዞ በጥልቀት ለማስቀጠል በማህበራዊ በኢኮኖሚና በፖለቲካዊ መስኮች የተገኙትን ድሎችና ለውጦች ይበልጥ ጥልቀት እንዲኖራቸውና ተቋማዊ ሆነው በተጠናከረ መደላድል ላይ ሆነው ፍፃሜ እንዲያገኙ ለማስቻል ታልሞ የተደረገ ሽግሽግና የለውት የለውጥ እርምጃ ተደርጎ ነው መወሰድ ያለበት። አቶ አማኔል፣ ሌላው አዲስ ነገር በአዲሱ ካቢኔ ውስጥ ግማሹ ሴቶች መሆናቸው ይታያል። በኢትዮጵያ ታሪክ እንዲያውም የመጀመሪያ የሆኑት የመከላከያ ሴት ሚኒስትርም ተሹመዋል። ይህ በራሱ ምንድን ነው መነሻ ውስጥ ይህን ያብራሩልኝ። እንግዲህ በሀገራችን በርካታ የበቁ ሴቶች አሉ። እነዚህ ሴቶች እድል ሊያገኙ ምን አይነት ለውጥ ሊያመጡ እንደሚችሉ በተለያዩ መስኮች የተሰማሩ ሌሎች ሴቶች ሴቶቻችን በተጨባጭ ያረጋገጡበት ወቅት ላይ ነው የምንገኘው። በህዝብ ተወካዮች ምክር ቤት አፈ ጉባኤ የሆነው የተሾሙት ክብር ወይዘሮ ሙፈሪያት በፓርላማ ውስጥ በርካታ ለውጦች አምጥታ በተጨባጭ ሁሉም አካላት የመሰከሩበት ነው ሌሎችም በተለያዩ ተቋማት የተመደቡ ሴቶች ያመጧቸውን ለውጦች እና ሴቶች እድሉ እስካገኙ ድረስ በጣም የሚገርም ለውጥ ሊያስመዘግቡ እንደሚችሉ ቀደም ሲልም የነበረው እምነት ነበረ። እዚያ ላይ የነበረው የተለያየ ጫና ነበረ። ያው የወንድ የበላይነት አስተሳሰብ የሚመነጩ ችግሮች በመኖራቸው የተነሳ ብቁ የሆኑ ሴቶችም ወደ መድረክ ወደ ኃላፊነት የሚመጡበት ሁኔታ በጣም ውስን ነው የነበረው። በመርፌ ቀዳዳ የሚያልፉ ጥቂት ሴቶች ግን ጥሩ ውጤት እያስመዘገቡ በመምጣታቸው አሁን ሙሉ እምነት ወደሚጣልበት ደረጃ እየተሸጋገረ ስለመጣ ዛሬ ላይ መከላከያ ብቻም አይደለም፣ ትራንስፖርት ሚኒስትሩም የአጠቃላይ ሀገሪቷን ሴኪሪቲ እና የደህንነት ተቋማትና አካላትን ሊመራ የሚችል የሰላም ሚኒስትርም ሴት ሴት ወይዘሮ ሙፈሪያት ካሚል የሰላም ሚኒስትር ሆነዋል። የመከላከያ አካያ ሚኒስትርም ኢንጂነር አይሻ መሐመድ በተመሳሳይ ከአሁን በፊት በተመደቡባቸው ቦታዎች ያስመዘገቧቸው ከፍተኛ ውጤቶች ለዚህ ኃላፊነት አብቅቷቸዋል። የንግድና ኢንዱስትሪ ሚኒስቴርም በጣም ግዙፍ ተቋም ነው። ይህንንም የትራንስፖርት ሚኒስትርም በተመሳሳይ ሴቶች ናቸው። ጎላ ጎላ ያሉ ከአሁን በፊት ብዙ ጊዜ ታይቶ ከሆነ ወይ ሰራተኛና ማህበራዊ ወይ ባህልና ቱሪዝም የመሳሰሉ ሚኒስትሪዎች ነበረ ቢመደቡም ወይ ሴቶች ጉዳይ ሚኒስቴር ነበር የሚመደቡ። አሁን በሀገሪቱ አሉ የሚባሉ ቁልፍ ቁልፍ ተቋማትን እንዲመሩ የተመደቡት ሴቶች ናቸው። እነዚህም ከሀያ በሚኒስትር ደረጃ ከሚመሩ ተቋማት አስሩ ሴቶች ሆነዋል። ይህ በሴቶች ላይ ገዢ ፓርቲ መንግስትም ያለውን እምነት በህብረተሰቡ ውስጥም ስር ሰዶ ጠንካራ ተቀባይነት እንዲያገኝ ያለውን ኮሚትመንት የገለጸበት መድረክ አድርጌ ነው መውስ። በመጨረሻም አቶ አማኑኤል አዲሱን አዋጅና የካቢኔ ሹም ሽር ዜና አስመልክቶ በተለያዩ ሚዲያዎች የደጋፊዎችና ተቃዋሚዎች አስተያየቶች ከወዲሁ በብዛት መውጣት ጀምረዋል። ለመሆኑ ይህን የዛሬውን የካቢኔ ሹምሽርና አዲስ አዋጅ አስመልክቶ በገዢ ፓርቲ በራሱ ውስጥ ሙሉ ስምምነት አለ ተብሎ አፍን ሞልቶ መናገር ይቻላል? ይላሉ። በጣም የሚገርመው ለምን ይሄ ተደጋጋሚ እንደሚነሳና ጥርጣሬ ውስጥ እንደሚገባ ግልጽ አይደለም። ምክንያቱም ቀደም ሲል በነበረው የኢህአዴግ ምክር ቤትም በኢህአዴግ ጉባኤም ከዛ በኋላም በተለያዩ መድረኮች እንደዚህ አይነት ለውጦች መደረግ እንዳለባቸው እምነት እየተያዘበት እንዲያውም መፋጠን እንዳለበት የጋራ እምነትና አረዳድ እየተያዘ አሁን ለዛሬ ሲበቃ ድረስም የሚመለከታቸው አካላት በሙሉ እየተሳተፉበት በሙሉ ኮንሰንሰስ ላይ ተመስርቶ የመጣ መሆኑ በምንም መልኩ ጥርጣሬዎች ሊገባ አይገባም የሚል ምን እምነት ስላለኝ አቶ አማኑኤል አብርሃም በኢትዮጵያ ሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ፣ በጣም አመሰግናለሁ። እኔም አመሰግናለሁ። ወደ የሚቀጥለው ዘገባችን ነው የምናልፈው። ከአዲስ አበባ ከተማ የተለያዩ ቦታዎች ተይዘው ወደ ጦር ላይ ወታደራዊ ማሰልጠኛ ተልከው የነበሩ አንድ ሺ ሁለት መቶ አራት ወጣቶች ከነገ በስቲያ ሐሙስ እንደሚለቀቁ የፌዴራል ፖሊስ አስታወቀ። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ እንደተናገሩት ወጣቶቹ ከመስከረም ሁለት እስከ ስምንት ሁለት ሺ አስራ አንድ በአዲስ አበባ ከተማ በነበረው ብጥብጥ ተሳትፎ የነበራቸው እንደሆኑ ገልጸው ጦር ላይ በነበራቸው ቆይታ የሕግ የበላይነትና የሰላም አስፈላጊነት ላይ ስልጠና ተሰጥቷቸዋል ብለዋል። ጽዮን ግርማ ዝርዝር ዘገባውን ይዛለች። መስከረም አምስት ሁለት ሺ አስራ አንድ አመተ ምህረት ከኤርትራ ወደ ኢትዮጵያ የገቡትን የኦሮሞ ነጻነት ግንባር ኦነግ አመራሮችን የአቀባበል ዝግጅትን ተከትሎ ግጭት ከተቀሰቀሰና በቡራዩ ጥቃት ከተፈጸመ በኋላ በአዲስ አበባ ከተማ የተካሄደውን የተቃውሞ ሰልፍ ተከትሎ ተይዘው ወደ ጦል ላይ የተወሰዱ አንድ ሺ ሁለት መቶ አራት ወጣቶች እንደሚፈቱ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ተናግረዋል። ከመስከረም ሁለት እስከ ስምንት ድረስ በአዲስ አበባ እና አካባቢ ተደረጉ በተለይ በአዲስ አበባ ላይ በተደረጉ በተመሳሳይ ብጥብጦች የተሳተፉ ወጣቶች ብቻ ላይሆን ይችላሉ። የተሳተፉትን አብዛኞቹ ወጣቶች ናቸው እና እንደዛ ተብሎ መስተካከል ስላለበት ነው እና ቅድም እንደተናገርኩት ከነብስ ግድያና ከአካል ጉዳት በአነሰ መልኩ ወንጀል የፈጸሙ ትም አንድ ሺ ሁለት መቶ አራት አካባቢ የሚሆኑት የብጥብጥ ተሳትፏቸው የከፋ ስለነበረ እና በፖሊስ ላይ ድንጋይ ሲወረውሩ በሰቡቱ በማባባስ በማነሳሳት ከፍተኛ ሚና የተጫወቱ ወጣቶች እንግዲህ አምርጦላ ወስደናቸው የተወሰነ ጊዜ የህግ የበላይነትና ና በተለይ ወይ ሰላም አስፈላጊነት ለወጣቱ ምን ያህል እንደሆነ በደንብ ግንዛቤ ሊጨብጡበት ያስችላቸው የስልጠና መርሃ ግብሮችን አዘጋጅተን ስልጠና እየተሰጣቸው ነበር እንጂ እስር ላይ አልነበሩም። የግልጽ መሆን አለበት። ስለዚህ አሁን ያን በተመሳሳይ በካሪኩለም ደረጃ ተቀጥሎ የተዘጋጀውን ስልጠና ተሰጥቷቸው ይህን አይነት ብጥብጥ ለማንም ሰው እንደማይጠቅም እነሱ ራሳቸው በሚገባ አምነውበት ውይይት ተደርጎ አሁን ሀሙስ ይወጣሉ ተብሎ ነው የሚጠበቀው እና ሀሙስ ሲወጡም ዝም ብለው ይወጣሉ ማለት አይደለም። በየክፍለ ከተማው ስራ የሌላቸው ከአዲስ አበባ አምስት ፈትር ጋር በመቀናጀት ስራ የሌላቸው በተደራጅተው ወደ የስራ ስራ እንዲፈጠርላቸው ሁሉ ዝግጅ እየተደረገ ነው ያለው። ምክንያቱም እንግዲህ ሀሙስ መፈታታቸው እንዳለ ጥሩ ነገር ሆኖ ኮሚሽነር ዘይኑ ጀማል በማህበራዊ ሚዲያ ላይ ለሶስት ቀናት ከትላንት ጀምሮ ለሶስት ቀናት የሚቆይ ዘመቻ ሲደረግ ቆይቷል። እንግዲህ እንዲህ ያለ ዘመቻ ቀደም ሲልም በኢትዮጵያ የተቃውሞ እንቅስቃሴ ውስጥ በነበረ ጊዜ የነበሩ ዘመቻዎች ናቸው እና እዛ ላይ ከተነሱት ነገሮች አንዱ የህግ ባለሙያዎች ሰዎችም የሰብአዊ መብት አምነስቲ ኢንተርናሽናል እስሩ ለእስሩ የተሰጠው ምክንያት ጦላይ ማቆየቱ ህጋዊ መሰረት የለውም። እስር ሲፈጸም በህግ አግባብ መሆን አለበት፣ አለበለዛ የህግ ጥሰት ይመጣል። ወጣቶችን ወስዶ ጦላይ ለማሰር ወይም ጦላይ ለስልጠና ለመውሰድ የሚጠቀስ ህግ ወይም ካትት ያንን የሚያካትት ህግ ያስፈልጋል ብለው በጽኖ ሲከራከሩ ቆይተዋል። ና በምን ህግ ነው ወጣቶቹ ጦላይ የተወሰዱት? ወንድ ወጣቶቹ አብዛኞቹ የተያዙት እየውልሽ አይዘር ቅድም እንደተናገርኩት ብጥብጥ ሲያነሳሱ፣ ሲፈጥሩ፣ በፖሊስ ላይ ጠመንጃ የያዘ ፖሊስ በድንጋይ ወግረው ሲያባረሩ በወቅቱ የተያዙ እንዲሁም ደግሞ በጥቆማ በተያያዙ ጥቆማ ንቁ ተሳታፊዎች ናቸው ወይም ደግሞ ቀስቃሾች ናቸው ተብለው የተለያዩት ነው የተያያዙት። ከተያያዙ በኋላ ብዛት ስለነበራቸው ስክሪን መደረግ ነበረባቸው። በጣም ብዙ እንግዲህ ጥፋት ነው የደረሰው። ከዚህ በፊት ምናልባት ገልጬልሽ እንደሆነ አላቅም፣ ሀያ ስምንት ሰው ሞቷል። በዛ ምድብት ቀላል አይደለም። ብዙ ንብረት ወድሟል እና የሀያ ስምንት ሰው ህይወት ጠፍቷል። ከሀያ ስምንቱ ከሞቱት ሰዎች መካከል ሀያ አንዶቹ በስለትና በድንጋይ ተቀጥቅጠው ነው የተገደሉ እንደዚህ አይነት ጥፋት ነው አዲስ አበባ ውስጥ የተካሄደው ይህ ጥፋት የተካሄደው በቀጥታም ሆነ በተዘዋዋሪ ተሳትፎ ያላቸው ናቸው ቀጥታ ተሳትፎ ያላቸው ሰባራ ሶስት የሚሆኑ ሰዎች በግድያ በግድያና በአካል ጉዳት ቀጥታ ተሳትፎ ያላቸው ሰባራ ሶስት የሚሆኑ ሰዎች ለይተን እስክሪን አርገን ለፍርድ አቅርበናል ህገወጥነቱ አይታይም ህገወጥ ህገወጥ ነው የሚሉ ሰዎች ሌላው ህብረተሰብ አዲስ አበባ ውስጥ ለሚኖር ከአራት ነጥብ ምናምን ሚሊየን ህብረተሰብ ወይም ደግሞ ለዲፕሎማቲክ ህብረተሰብ ምንም አይነት ደንታ የሌላቸው ሰዎች ካልሆኑ በስተቀር እንደዚያ ሄዱ አይገባም። በእውነት ወደ ጦላ ላይ የተወሰዱት የአዲስ አበባ ከተማ ወጣቶች እስር ከህግ ውጭ መሆኑን የሚጠቅሱና ወጣቶቹ ከእስር እንዲለቀቁ የሚወተውቱ የማህበራዊ ሚዲያ ዘመቻ ከትላንት ጀምሮ ለሶስት ቀናት የሚቆይ ማለትም ነገ የሚጠናቀቅ እየተካሄደ ነው። በዚህም በፌስቡክ እና በትዊተር ምስሎችን ከጽሁፎች ጋር አያይዞ ወጣቶቹ በአስቸኳይ እንዲለቀቁ ሲጠይቁም ቆይተዋል። ኮሚሽነር ዘይኑ ጀማል በመጀመሪያ ጦል ላይ በስልጠና ላይ የሚገኙ ወጣቶችን የአዲስ አበባ ወጣቶች በማለት በጥቅል ስም መጥራት ተገቢ አይደለም ይላሉ። የአዲስ አበባ ወጣቶችን ይወክላሉ ማለት ከብዳል። ምክንያቱም ባለፈው ከመስከረም ሁለት እስከ ስምንት ድረስ ባለው የአዲስ አበባ እና አካባቢ ውድድር ላይ የተሳተፉ ወጣቶች ሊባል ይሻላል። እና እነዛ ወጣቶች አዲስ አበባ ወጣቶች ክላል ሊያሉ ምክንያቱም የአዲስ አበባ ወጣቶች በጣም ጨዋና ብዙ ማጆሪቲ ነው የአዲስ አበባ ወጣት በጨዋ ቤተሰብ ያደገ በጨዋ ኢትዮጵያዊነት ያደገ አብዛኛው ለፍቶ እየሰራ የሚኖር እና እንደዚህ አይነት ብጥብጥ የማይሳተፍ ነው። ምክንያቱም ስልሳ ከስልሳ ፐርሰንት የአዲስ አበባ ፖፕሌሽን አብዛኛው ወጣት ነው እና ይህ ሁሉ ወጣት ለዚህ ብጥብጥ ብጥ ቢወጣ ኖሮ ማንም ሰው አይተርፍም ነበር። ስለዚህ የአዲስ አበባ ወጣቶች ውስጥ ተብሎ የሚነገረው ነገር ትክክል አደለም። ወጣቶቹ ከታሰሩ በኋላ ባሉት ተከታታይ ቀናት የአሜሪካ ድምጽ ባቀረበው ዘገባ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ከአሜሪካ ድምጽ ተጠይቀው ሶስት ሺህ ወጣቶች ታስረው እንደነበር ከዛ ውስጥ በሽሻ ማጨስና በመሳሰሉት ከሱስ ጋር ጋር የተያያዙ ጉዳዮች የታሰሩ መለቀቃቸውን ገልጸው ቀሪዎቹ 1204 ደግሞ ወደ ጦላይ መወሰዳቸውን የቀሩት 170 የሚሆኑ በህግ እንደሚጠየቁ ገልጸው ነበር። ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በበኩሉ ይህንን መግለጫ ተቃውሞ ሌላ መግለጫ አውጥቶ ነበር። የድርጅቱን የአፍሪካ ቀንድ ተመራማሪ አቶ ፍሳሀ ተክሌን በወቅቱም አነጋግረናቸው የወጣቶቹን እስር ድርጅታቸው የሚቃወምበትን ምክንያት አስረድተውን ነበር ማስታወቂያ እስር የተፈጸመበት አካሄድ የህግ አግባብ የለውም። ኢትዮጵያንም የአለም አቀፍ ህግን በመጣስ የተፈጸመ ነው። አንደኛ ሰዎች ሺሻ ሲያጨሱ ወይም ጫት ሲቃሙ ነው ያሳል ናቸው የሚል ነገር ነው ያለው አንደኛ። ሁለተኛ ደግሞ ያልተፈቀደ ሰልፍ ውስጥ ተሳትፈዋል ተብሎ ነው። ሶስተኛ ደግሞ ዘርፊያን ተብሎ ነው። ግን አያያዛቸውን በተመለከተም ወደ ጦር ካምፕ ተወስደዋል። ጦር ላይ ጦር ካምፕ ለተሀድሶ ትምህርት ተብሎ ማለት ነው። እና እነዚህ ነገሮች ያው ሰዎች የሚያዙት በህግ አግባብ ብቻ መሆን አለበት ባለው የሚባለው በግልጽ በተቀመጠ ህግ ያንን አያሟላ። ምክንያቱም ሺሻ ማጨስም ጫት መቃምን በኢትዮጵያ ህግ የተከለከለ ነገር አይደለም። እውነተኛ ሰላማዊ ሰልፍ ውስጥ መሳተፍም እንደዚሁ የተከለከለ ነገር አይደለም። ሶስተኛ ደግሞ ከያዙበት ሁኔታ ቤተሰባቸው ርቀው ፍርድ ቤት ስለ ጠበቃ ምንም አክሰስ በሌለበት ሁኔታ ተደራሽ ባልሆነ ሁኔታ ቶን ላይ ማለት ወደ ሶስት መቶ አራት ሚሊዮ ኪሎ ሜትር ከአዲስ አበባ የራቀ ነው። ወደዛ ነው የተጋዙት ና ሰብአዊ ህይወታቸውን የሚጥስ ነው የሚለው ና ኮሚሽነር ዘይኑ በቡራዩ ና በአዲስ አበባ ጉዳይ ከዚህ በኋላ ታስረው ክሳቸው በፍርድ ቤት የሚታየው ሰማኒያ ሶስት ወጣቶች ከአዲስ አበባ ሶስት መቶ ሰማኒያ አራት ደግሞ ከቡራዩ በቀጥታ ወንጀል ላይ ተሳትፈዋል በሚል የተያዙ እንደሆኑ ተናግረዋል። ከጥቅምት ሁለት እስከ ስምንት ባሉት ቀናት በቡራዩ ና በአካባቢው በአሰቃቂ ሁኔታ የተገደሉት ሰዎች ቁጥር ሀምሳ ስምንት መሆኑን የፖሊስና የአምነስቲ ኢንተርናሽናልን መረጃን ጠቅሰን መዘገባችን አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት የጋቢና ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያንና ኤርትራውያን በጋራ ግንዛቤ ለመፍጠር ለጡት ካንሰር ሕሙማን የሚውል ገንዘብ ለማሰባሰብ የሩጫና የግር ጉዞ አድርገዋል። የጥቅምት ወር በዓለም አቀፍ የጡት ካንሰርና የሚያስከትላቸው ችግሮች የሚታሰብበት ወር ከመሆኑ ጋር ተያይዞ በየአመቱ የሚዘጋጅና የዘንድሮ ለስድስተኛ ጊዜ የተካሄደ ነው። በዘንድሮ የሩጫና የግር ጉዞ ኢትዮጵያውያንና ኤርትራውያኑን ጨምሮ ከአሜሪካውያንና የሌሎች ሀገር ዜጎች ተሳትፎበት ነበር። መስታወት አራጋው በቦታው ተገኝታ ተከታዩን ዘግባለች። ባሳለፍነው ቅዳሜ በአሌክሳንድሪያ ቨርጂኒያ የጡት ካንሰር ሕሙማንን ለመደገፍ በተዘጋጀው የአጭር ርቀት ሩጫና የእግር ጉዞ የገቢ ማሰባሰቢያ ፕሮግራም ላይ በመቶዎች የሚቆጠሩ ሰዎች ተሳትፈዋል። ይህ የገቢ ማሰባሰቢያ የተዘጋጀው በአልፋ የጡት ካንሰር ሕሙማን መርጃ ማዕከል አማካኝነት ነበር። በዋሽንግተን ዲሲና አዋሳኝ ግዛቶች የሚኖሩ ኢትዮጵያውያንና ኤርትራውያን በጋራ የሕክምና መሳሪያዎችን ወደ ሁለቱም ሀገራት ለመላክ ገቢ ለማሰባሰብ ሲባል ከዛሬ ስድስት ዓመታት በፊት ነበር የተጀመረው። ቬሮኒካ ሙሴ የአልፋ የጡት ካንሰር ሕሙማን መርጃ ማዕከል መስራችና ስራ አስኪያጅ ነው። የዘንደሮ ለየት የሚያደርገው ያው በሁለቱ ሀገሮች በተፈጠረው የስምምነት መንገድ ሁለቱንም ኤምባሲዎች አነጋግረናል። ጥሩ መልስ ሰጥተውናል። ስለዚህ የሁለቱ ሀገሮች ጋር ግንኙነት ማድረግ መቻላችን ያቀልልናል። ምክንያቱም ማሞግራም ለመላክ ነው። እንግዲህ ትልቁ ጎሎ የአልፋ አሁን እና ይህንን መሳሪያ በምልክበት ጊዜ አንዳንድ ቅድመ ዝግጆች ያስፈልገዋል መንግስትም መፍቀድና የሚያስፈልጉትን ፕሮሰሶቹን እንደማያግዙን ዘንድሮ በሁለቱም ኤምባሲዎች በኩል ተስፋና ግንኙነት ፈጥረናል። ስቲል ማሞግራም በጣም ውድ ነው እና በተለይ ኢትዮጵያ ደግሞ አዲስ መሆን አለበት የሚል ፖሊሲ ስላለው እሱን ለማሳካት የሌሎችም የዚህ ሀገር ድርጅቶች ያስፈልጉናል። በጣም ውድ ስለሆነ ምክንያቱም አሁን ይሄ በዚህ ሬዝ ባረግነው ገንዘብ ተገዝቶ የሚቻል አይደለም። የሴቶች ጡት ሲቆረጥ ጡታቸው ውስጥ የሚያስገቡት ፕሮሴስ ብዙ ዶኔሽን አግኝተን በየጊዜው እየላክን ነው። ባለፈው ወደ ኤርትራም ልከናል፣ ወደ ኢትዮጵያም ልከናል። አሁን ደግሞ በብዛት አለን። እሱን ደግሞ በሚቀጥለው ሳምንት ውስጥ ለመላክ ተዘጋጅተናል። ወይዘሮ ንግስቲ ዘወልዲ በጡት ካንሰር ህመም ለስድስት አመታት ህክምናን ሲከታተሉ ቆይተው አሁን በሙሉ ጤንነት ላይ እንደሚገኙ ይናገራሉ። ለጡት ካንሰር የሚዳርጉት ምክንያቶች ናቸው ያሏቸውን ከራሳቸው ተሞክሮ አጋርተው መጀመሪያ ምግብ አለው ኮንትሪቢተር ነው። ጭንቀት ለሰው ልጅ መጀመሪያ ጠንቀይ በሽታ ነው እና መነሻው አናውቀውም፣ ግን በተቻለ መጠን ዘና ያለ ያለ መጨነቃው ችግርን አክብዶ ያለ ማየት፣ አስፈላጊ ከሆነ መወያየት ከሚያስፈልገው ሰው ጋራ እሱ ነው። እንግዲህ አሁን ምልሽ በዚህ ነው ብለን ካንሰር እንዲህ ነው ያመጣው ብለን ልናደርገው አንችልም። ኢትዮጵያና ኤርትራ በቅርቡ የደረሱት የሰላም ስምምነት በዩናይትድ ስቴትስ ለረዥም ጊዜ ለኖሩት ለወይዘሮ ንግስቲ ትልቅ ትርጉም እንዳለው ይናገራሉ። ወይዘሮ ንግስቲ በትውልድ ኤርትራዊ ቢሆንም ተወልደው ያደጉት ግን ኢትዮጵያ ነው። እኔ ኢትዮጵያ ያደኩበት ነው፣ አገሬ ነው። ሁለቱንም ሕዝቦች አንድ ናቸው። ምንም የፖለቲካ ደስሞ የለኝም። አንድ ሆነን እንዳ አንድ ወንድም እና እህት አብረን ተጉዘን፣ ችግርም ሲመጣ፣ በሽታም ሲመጣ አብረን ነው። በሰላም መወያየት፣ ደሞ ኦፕን መሆን ካንሰር በተለይ ደግሞ መደበቅ የለበትም። ችግራችን፣ የባህላችን ችግር እሱ ነው። ራሳችን ያመጣ ነው ይመስለናል ይ ነው። ጤነኛ ነኝ የተባለ ዛሬ ነገ ታሞ ታየዋለሽ። ግን እኛ በንጹህ ልብ በቃ ተፋቅረን ተስማምተን አንድ ሰው ሲታመም አይዞሽ ማለት በሁሉ ነገር በቃ መረዳዳት እንዳለበት አምናለሁኝ እና እኔ እግዚአብሔርን አመሰግናለሁ፣ እዚህ መድረሳችን እውነቴን ነው የምልሽ። ይህንን አመታዊ የገቢ ማሰባሰቢያ ዝግጅት ከሚያግዙ ተሳታፊዎች መካከል ወይዘሮ አልማዝ አንዷ ናቸው። ለዚህ የመጣ ሁሉ ምንም ልዩነት የለም ቢኮዝ ሰው ለአንድ አላማ ለአንድ ሀሳብ ነው የሚመጣው የካንሰር በሽተኞች እናትን እህቶች ለመርዳት ነበር በሁለቱም ሀገር ያሉ ይሄ ነበር እቅዱ አሁን ደግሞ በይበልጥ ደስ የሚል ነው በጣም ደስ የሚል ነው ሰላም ወርዶ ደግሞ በይበልጥ ትልቅ ሆኖ ሰፍቶ የታመሙትን ለመርዳት በያሉበት እንግዲህ እንዳልኩሽ ያንን እርዳታ ለማድረግ ነው የምንዘጋጀው እና ደስታው በጣም ደስ ይላል ሰላሙ ይቀጥልልን ሌላው ተሳታፊ በኢትዮጵያ ከትውልድ እስከ እውቀት የኖሩ ኤርትራዊ የሁለቱ ሀገራት ሰላም ስምምነት የተጋረጡ ችግሮችን በጋራ ለማሸነፍ ትልቅ አስተዋጽኦ እንደሚኖረው ይናገራሉ። አማሃደር ሙሴ እባላለሁ። የተወለድኩት ደሴ ነው። ያደግኩት ደግሞ ድሬዳዋ ነው። የመጨረሻ ቦታ የነበረው በኢትዮጵያ ውስጥ የጣና ፈሳሽ ማጓጓዣ ባለ ንብረቶች ማህበር የቦርድ አባል ነበርኩኝ። አለመታደል ሆኖ ግን በ1998 ዓ.ም ከቤት ንብረታችን ከተፈናቀሉት ውስጥ አንዱን እና ከዛም ወደዚህ ሀገር መጥቼ ኑሬን የመሰረትኩት እዚህ ሀገር ነው። እንግዲህ ይህ የካንሰር ሶሳይቲ በትንሽ ህቴ የተጀመረው ምንም ቢሆን ሁለቱ ሀገሮች በእንደዛ አይነት ሁኔታ ላይ በነ በነበሩበት ጊዜ እኛ ህዝቦቹ ግን አንድነን በማለት ለአንድ አላማ ይሄ ካንሰር ሶሳይቲን በመመስረት እህቴ በመሰረተችው ተስፋትሆ እናደርግ ነበር እስካለፈው አመት ድረስ። አሁን ግን በሁለቱ ሀገሮች በተፈጠረው የእርቅ ስምምነት መሰረት ዛሬ ለአንድ አላማ በአንድነት ኢትዮጵያውያንና ኤርትራውያን መቼም ስሙንም ልጠራው እኔ አንድ ህዝብ በአንድነት ሆነን የዓለም ጠር የሆነውን ካንሰር ለመቋቋም በአንድነት ተሰብስበናል። መታሰቢያ ከፈለኝ የጤና ባለሙያ ናት። ማንኛውም ሰው ካንሰርን ለመከላከል ተከታታይ የጤና ምርመራ ማድረግ እንዳለበት ትመክራለች። በየወሩ ራሳችን እንጡታችንን ቼክ ማድረግ አለብን። አንዳንድ ነገሮችንም ለየት ያለ ነገር በምናይ ጊዜ መስራት እንዳለብን ለመግለጽ ነው። ሌላዋ የጤና ባለሙያ መነን ሀዱሽ ናት። አንደኛ ሰው ኦፕን ሆኖ መናገር እንዳለበት እርዳታዎች በጣም ብዙ ስላሉ፣ በተለይ እዚህ ከሆነ ሪሶርስ በጣም ብዙ እንዳለ አምናለሁ ማቃለሁም። ከዛ ውጭ ግን በተለይ ሰዎቹ አንዴ እሱን ኤርሊ ስቴጅ ላይ ካገኙት አንደኛ ስፒሪቹዋሊ ስትሮንግ እንዲሆኑ ያረዳቸዋል። መተባበር ካለና መተሳሰቡ ወደዛ አይነት ተመጡ ብዙ ጊዜ ግን በእኛ ባህል መደበቅና ወደ ብቻቸውን ስለሚያደርጉት ዳውን ይሆናሉ እና እሱን እሱን ለመገፋፋት ነው። አብረን አብረን እንወጣዋለን ለማለት ነው። ወይዘሮ ቬሮኒካ በቀጣይ አመታት ለሚዘጋጁት የገቢ ማሰባሰቢያ ዝግጅቶች መሳተፍ ለሚፈልጉ የጤና ባለሙያዎችና ግለሰቦች በመጨረሻ ጥሪ አስተላልፈዋል። እና ያው ለሚቀጥለው አመት ሁሉም ሰው እንዲሳተፍ እየጋበዝን፣ ግን በተለይ ደግሞ በዚህ አይነት በዶክተሮች ኒውትሪሽን በዚህ ፊልድ ውስጥ ለሚሰሩ ወገኖቻችን ኤቢሲኤስአር ዳት ኦርግን ገብተው ይሳተፉ ከዚህ ኦርጋናይዜሽን ጋር አብረው እንዲሰሩ ጥሪ እናደርጋለን። ዓለም አቀፉ የጤና ድርጅት ደብልዩ ኤች ኦ በቅርቡ ባወጣው መረጃ መሰረት በዓለማችን በየአመቱ በሁለት ነጥብ አንድ ሚሊየን ሴቶች ላይ የጡት ካንሰር ይታያል። የጡት ካንሰር ከ40 እስከ 69 የዕድሜ ክልል ላይ የሚገኙ ወንዶችና በብዛት ግን ሴቶች ላይ ሊከሰት እንደሚችል ካንሰሩ በሰውነት ውስጥ መኖሩ በጊዜ ከታወቀ ግን በሕክምና የመዳን ተስፋው ከፍተኛ እንደሆነም መረጃው ያመላክታል። መስታወትን እናመሰግናለን። አድማጮች በትላንትናው ምሽት በክፍል አንድ ያስደመጥናችሁ የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ ወይም ጌታሁን ታምራት ቃለ ምልልስ ክፍል ሁለት በነገው ምሽት ይዘን እንመለሳለን። أكراسو بيت من أسكى እንግዲህ በጀመር ነው ሙዚቃ ነው የምንሰናበታችሁ። ትንሽ ለየት ያለ መልእክት ያለው ነው። አንቺ ነሽ የመረጥሽው። እኔ የመረጥኩት ደስ ይላል። ምቱ ደስ ስለሚል ነው የመረጥኩት። ትንሽ ሀሳቡ ትንሽ ጠንከር ቢል ደስ ይለኛል። እንደ ሙዚቃ የዛሬ ጋቢና ጉዟችን እንግዲህ በዚሁ ተጠናቋል። አድማ በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቢወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። <laughs> <laughs> <laughs> Kun radio sagali amerikati.